ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። እግዚአብሔር ይስጥልኝ ካሳሁን። እንግዲህ እንደሚታወቀው ባሳለፍናቸው ሶስት አመታት ያው ሰላም የራቀው አካባቢ ነው ያለሁበት አካባቢ የሰሜኑ ጦርነት ያደረሰው ጉዳት በሰው ሕይወትም በንብረትም ሳያገግም ነው። ይሄ አሁን ያለው ደግሞ የሰላም እጦት የተጨመረው በአካባቢው ማህበረሰብ ላይ። ይህ እንዳለ ደግሞ ከኦሮሚያ ክልል በተለይም ከወለጋ አካባቢ የመጡ ተፈናቃዮች አሁን ባለኝ መረጃ ከ ሰላሳ አንድ ሺህ በላይ ሰሜን ወሎ ላይ አሉ ሰሞኑን ስልሳ ሰባት ተፈናቃዮች ተመቻችቶላቸዋል ተብሎ ወደ ነበሩበት ቀያቸው መመለሳቸውን ሰምቻለሁኝ ስልሳ ሰባት ሰዎች ማለት ነው ከዚያ ውጭ ሌሎቹ ተፈናቃዮች እዚሁ ሰሜን ወሎ ነው ያሉት። ከኚህ መካከል ደግሞ በተለይ አስር ሺህ የሚሆኑ ከወልዳያ ከተማ ስልሳ ኪሎ ሜትር ርቀት ላይ ድሌ ሮቃ ጃራ የሚባል ወደ አፋር ጠረፍ ላይ ዋሳይ ላይ ነው ያረፉት እና አካባቢያቸው ላይ ውሃ እንኳ የለውም እና የአየር ንብረት በጣም ሞቃታማ ነው። እዛ ላይ የወደቁት የበለጠ ያሳዝኑኛል። እንደው የአየር ንብረት ጠባዩ የምግብ ችግር ባለበት ላይ ተጨማሪ ሆኖ ምን ያህል እያደከማቸው እንደሆነ ስላየሁኝ፣ አምስት ጊዜ ያህል የተለያዩ ወገኖች የሰጡኝን እያያዝኩ ሄጄ ጎብኝቻቸዋለሁ። እና በዚህ መልኩ መጠለያ ካምፕ ላይ የወደቁ ተፈናቃዮች አሉ። አሁን በምሰሙት በክልሉ ላይ ያለው የሰላም እጦት ተጨምሮ የተለያዩ ድርጅቶችም የተለያዩ ግለሰቦችም ገብተው ማየት፣ መጎብኘት፣ መርዳት አልቻሉም እና ስቃያቸውን በጣም ጨምሮታል። ይህ ሰላሙ እጦት ህጻናት አሉ፣ አሮይቶች አሉ፣ ሽማግሌዎች አሉ ነፍሰ ጡሮች መጫቶች አሉበት። መቼም ብታየው ያሳቅቀሃል። እንዲህ አይነት ስቃይ ውስጥ ነው ያሉት። አሁን በዚህ ጉስቁልና ላይ የሚገኙ ያው ከሰላሳ አንድ ሺህ በላይ እንዳሉና ስልሳ ሰባት ሰዎች ብቻ እንደዚሁ ለሌላ አካባቢ ሊዛወሩ እንደቻሉ አንስተዋል። በዚህ በውስጥ ያሉት ወገኖች በዋነኛነት በአስቸኳይ እርዳታ ምን አይነት ነገሮች ነው ሊቀርቡላቸው የሚያሻቸው? እነሱን ለመታደግ ምን መደረግ አለበት? በቅድሚያ ምን አይነት የእርዳታ አይነት ነው የሚያሻቸው? በዋናነት ጊዜ የማይሰጠው ምግብ ነው። የምግብ አቅርቦት ነው የሚፈልጉት ሌላው የሕክምና ቁሳቁስ መድኃኒቱ ምኑ ምኑ ችግሩ እንዳለ ሆኖ የበሽታውም መደራረብ ምንጭ ምግብ ማጣት ነው። እና ምግብ ሲቀጥል፣ ያው አልባሳት የላቸውም። በአልባሳትም የተቸገሩ ናቸው። ልጆቻቸው የተወሰኑት ትምህርት ቤት ገብተዋል። የትምህርት ቁሳቁስ የላቸውም። ደብተር እስክሪብቶ ይሄ ይሄ ችግር አለ። ከምንም በላይ የሚቀድመው የሚቀድመው ግን ምግብ ነው። አሁን ባለፈው ጥር 25 ይዤ ነበር እና መጋዘናቸው አንድ ኪሎ ዱቄት አልነበረ ባዶ ነበረ እና ዕለቱን ወደ ዘጠና ኩንታል ነበር ወስጄ የነበረው ያችን በጣሳ ተቀብለው እንደ አጥሚት አፍልተው ነው ተጠቅሞ ያደሩት። እና ችግራቸው ብዙ ቢሆንም በዋናነት ግን ምግብ ነው የሚፈልጉት፣ የምግብ አቅርቦት ነው። እዚህ አውስትሬሊያ ውስጥ የሚገኙ በተለይም ኢትዮጵያን እንታደግ የግብረሰናይ ድርጅት ለመጋቢት ሰባት 2016 በዙም ስብሰባ አድርጎ በመላ በአውስትራሊያ ውስጥ የሚገኙ ወገኖች የረዴት እጆቻቸውን እንዲዘረጉ ለማድረግ ወጥነዋል። በዛ ላይም እርስዎን የክብር እንግዳ አድርጎ ጋብዟል። በአካባቢው ስላለው በተለይ በሰሜን ወሎ በኩል ያለውን ችግሮች እንዲያስረዱና ወገን ለወገን ደራሽነት እጆቻቸውን እንዲዘረጉ ለማድረግ በዚህ አጋጣሚ የእርሶ መልእክት፣ በክርስትና እምነት ተከታዮችም ዘንድ ሆነ እርሶ እንደ ሰሜን ወሎ አገረ ስብከት ሊቀ ጳጳስና የኦርቶዶክስ እምነት ባትነቶ ለክርስቲያን ወገኖች እንደዚሁም ለመላው ኢትዮጵያውያን ምክንያቱም ሰብአዊነት ቀለምም፣ ዘርም ሃይማኖትም የለውም እና ከዛ አኳያስ መልእክቶ ምን ይሆናል? እነዚህን ወገኖች እንዲታደጉ በሀገር አውስትሬሊያ የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን። እሽ ካሳሁን፣ ምናልባት አንዲት ነገር ላንሳልህ ያልከኝን መልእክት ከማስተላለፌ በፊት ይሄ የችግርተኞቹ አካላት አሁን እነ የተፈናቃዮቹ ነው የነገርኩ። የአካባቢው ማህበረሰብ እንደሚታወቀው በኢትዮጵያ አቆጣጠር በሁለት ሺህ አስራ ሦስት ሐምሌ ጀምሮ እስከ ሁለት ሺህ አስራ አራት ታይሳስ ድረስ የጦርነት ቀጠና ነበረ። አምስት ወር ያህል ጦርነት ነበር የነበረበት። እንደገና በአመቱ ደግሞ 2014 ነሐሴ ጀምሮ እስከ 2015 መስከረም መጨረሻ ላይ በተለይ በሁለት ወረዳዎች ላይ ደግሞ ጦርነት ነበረ። እኔ አሁን የተፈናቃዮቹን ችግር ነው የነገርኩ፣ ግን ቤታቸው ፈርሶ ያልተጠገነላቸው የአካል ጉዳተኞች የሆኑ ባል ሚስት አንዳቸው ተለይተው ልጆቻቸውን ለማሳደግ የተቸገሩ ወይም አባትም እናትም አልፈው ልጆቻቸው እንዲያ ላሳዳጊ የቀሩ በጣም ብዙ ናቸው። በየቀኑ ራበኝ፣ ጠማኝ የሚሉ እህቶች፣ ወንድሞች ቀላል አይደለም ቁጥራቸው። እንደው ቀያቸውም ላይ ሆነው ማለት ነው። እነዛኛው ከቃያቸው ተለይተው የመጡ ናቸው። ቅድሚያ ሰጥቻ ያወራሁት እነዚህ በዚህ መልኩ የሚሰቃዩ ናቸውና ይህን ለመጠቆም ያህል ነው። እንደ አጠቃላይ መቼም ለሰው ምክንያት ሆኖ ከእግዚአብሔር መድረስ የሚችለው ሰው ነው። ብሔርም፣ ቀለምም፣ ሃይማኖትም ሌላው ሌላው በኋላ ነው። ሰውነት ላይ የተመሰረተ ነው። ትልቁ ሰው መሆን ነው። እና እስካሁንም ቢሆን በተለያዩ ሀገራት ከእናንተም ከአውስትራሊያ በአውሮፓ፣ በአሜሪካ፣ በሌሎችም ሀገራት ያሉ ወገኖቻችን ባደረጉት ጥረት ነው የብዙ ሰው ሕይወት መትረፍ የቻለው። አሁን ደግሞ ይሄ ሰላሙ እጦት በመምጣቱ ብዙ ረጂ አካላት እንዲህ አይነቱን ችግር ማዳመጥም፣ መልስ መስጠትም አልቻሉም እና ይሄ ብዙ ወገን እያሳጣን በመሆኑ በምትችሉት በምትችሉት አንድ ብር አይናቅም። የቻላችሁትን በዚህ ስቃይ ላሉ ወገኖቻችሁ በማድረግ እንደው ሰብአዊ ግዴታችሁን እንድትወጡ ማሳሰብ እፈልጋለሁኝ። መታችሁ በየቀኑ የሚሆነውን ነገር ብታዩ፣ የወደቁበትን ሁኔታ ብታዩ እንቅልፍ ነው የሚነሳችሁ። እንዲህም አለ ወይ ነው የምትሉት ያረፉበትን ቦታ ስታዩ የሰውነታቸውን ሁኔታ ስታዩ ስትመለከቱ፣ ለካ እንዲህም አለ ነው የምትሉት። የእናንተን ኑሮና የእነሱን ኑሮ ስታነጻጽሩ፣ በጣም ነው ልዩነቱ። የእኒህ ወገኖቻችን ኑሮ የከፋ ነውና እግዚአብሔር ፈጣሪያችን ባስቻላችሁ ሁሉ በእምነት ሳትለያዩ ሰው በመሆናችሁ ብቻ ሰው የሆኑትን ለመታደግ መላ ፍጠሩ፣ መንገድ ፍጠሩ። ለእግዚአብሔር ምክንያቱ ናችሁ፣ መሳሪያ ሁናችሁ ወገናችሁን ታደጉ ብዬ አሳስባለሁኝ። ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀጳጳስ፣ ስለ ቃለ ምልልሱ እናመሰግናለን። እርሶንም ጥንካሬ ለወገኖቻችንም ብርታትን ይስጥልን፣ እናመሰግናለን። እኔም አመሰግናለሁ፣ እግዚአብሔር ይስጥልኝ። ማህበረሰብ ለማህበረሰብ